ሰላም ጠነስጥልን የተከበራችሁ የዋዜማ ፖድካስት አድማጮች። ይህ በነገራችን ላይ የተሰኘው የውይይት መሰናዶ ሌሎች መሰናዶቻችንን ዋዜማ ራዲዮ ዶት ኮም ላይ ገብታችሁ ታገኟቸዋላችሁ። አሊያም በማኅበራዊ ገጾቻችን ላይ ፈለግ ፈለግ አድርጓቸው ዋዜማ ራዲዮ ብላችሁ ኧረ ምን እንደግፋችሁ ያላችሁን በዚህ ርዕሰ ጉዳይ ላይ ውይይት ቢደረግበት ብላችሁ ሐሳብ ለሰጣችሁ ለውይይታችን ሐሳብ የሚያጋራ በኋላ ለዚህ ቅን ሐሳባችሁ የላቀ ምስጋናችንን እናቀርባለን። መሰናዷችንን በርከት ካሉ አድማጮች ዘንድ ለማድረስ ማሰብና መትጋታችን አልቀረም። እናም ፕሮግራማችንን ካላችሁ ጊዜ አጣባችሁ ለሰማችሁ ሁሉ ሁሌም አብራችሁ ሁኑ የሚል ግብዣችን ይድረሳችሁ። እስቲ ወደ ዕለቱ መሰናዶ እንለፍ። ያለው ገዢው ፓርቲ ኢህአዴግ ማለትም የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር እንዴት ያለ ፓርቲ ነው? ከአባል ድርጅቶቹ የተናጠል ባህሪ ተነስተን መጠነኛ ዳሰሳ ለማድረግ ሞክረናል። ባለፉት ሁለት መሰናዶቻችን ኢህአዴግ አራት ብሔር ተኮር አባል ድርጅቶች አሉት። ኦህዴድ የኦሮሞን ሕዝብ ይወክላል፤ ህወሓት የትግራይን፣ ብአዴን የአማራን፣ ደኢህዴግ ደግሞ በኢትዮጵያ ደቡባዊ ክፍል ያሉ ከሐምሳ በላይ ብሔሮችን እንደሚወክል ሆኖ የተበጀ የኢህአዴግ አባል ድርጅት ነው። ለዛሬ ሦስተኛና የመጨረሻውን ክፍል አሰናድተናል። መጪው ጊዜ ከኢህአዴግ ጋር ምን ይመስላል? ኢህአዴግ ሌሎችንስ እንዴት ያያል? የዚሁ የገዢው ፓርቲ የኢህአዴግ የካድሬ አሰልጣኝና የድርጅት ጉዳይ ሹም ከነበረውና ከቀድሞ የኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴኤታ ኤርሚያስ ለገሰና ከዋዜማ ተንታኞች መስፍን ነጋሽና ደረሰ ጌታቸው ጋር ቆይታ እናደርጋለን። የፕሮግራሙ አዘጋጅ አርጋው አሽኔ አብራችሁን እንድትቆዩ እጋብዛለሁ። ከዋዜማ ጋር የሚኖራችሁ ቆይታ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። ኢህአዴግ እንግዲህ ራሱን ያው የዴሞክራቲክ ቫሊዩ በተለይ በሕገ መንግስት እውቅና የተሰጣቸው የዴሞክራሲ መብቶችን አከብራለሁ ይላል፣ ቢያንስ በአፍ። ምክንያቱም በተግባር የምናውቀው የተለየ ስለሆነ ነው። በእርግጥ በእነዚህ በአይዲሎጂካል አስተሳሰቦች ውስጥ ለዴሞክራቲክ ቫሊዩስ በተለይም ለነፃው ፕሬስ ለተቃዋሚ የፖለቲካ ፓርቲዎች፣ ለሲቪል ሶሳይቲ እነዚህም በተመለከተ ኢህአዴጎች ውስጣችሁ ምንድን ነው የምትነጋገሩት? ኤርሚያስ፣ ይህን ለአንተ ነው የማቀርበው። ከዚህ ቀደም እኛ የተወሰነውን አንስተን በእኛ በኩል ተወያይተናል። ግን በፓርቲ ውስጥ ምንድን ነው የተያዘው አቋም እነዚህም በተመለከተ? ወይ አሁን አርጋው፣ እንግዲህ እንትኗ የቅድሙ ፓተርን እንደተጠበቀ ውሰድልኝ ከዘጠና ሶስት ከዘጠና ስምንት እና ከዘጠና ስምንት በኋላ ይሄ ነገር ኦፍኮርስ ዘጠና ስምንት ምልህ ምንድን ናት ቦርደሯ ዋናው ምርጫ ዘጠና ሰባት ናት የሚያጠቃኝ ነገር የዘጠና ሰባት አጠቃላይ የኢትዮጵያ የኢህአዴግን ፖለቲካ ገልብጦታል እና የዓለም አቀፍ ሁኔታውን ቢጨመር ማለት ነው እና የነፃው ፕሬስ ጉዳይ የተቃዋሚ ፓርቲ ጉዳይ የነዚህ የመንግስታ ያልሆኑ ድርጅቶች እና የሲቪክ ማህበራት ጉዳይ ከነዚህ ከቅድም ከገለጽኩልህ እርከኖች አስተሳሰብ ጋር የሚመነጭ ሆኖ በዋናነት ግን እነዚህን አካላቶች የማጥፋት ስራ ከምርጫ ዘጠና ሰባት በኋላ የተከናወነ ነው እና ምርጫ ዘጠና ሰባት ባይከሰት ኖሮ ኢህአዴግ የተወሰነ ስፔስ ለመስጠት ፈቃደኝነት ነበረው፣ ምልክቶች ነበሩ። እኔ አይመስለኝም። የማይመስለኝ ለምን መሰለህ፣ እንደ ካድሬ አሰልጣኝ እንደነበረ ሰው ማለት ነው። የምናሰለጥነው አንዱ ትልቁ ፖይንት የአብዮታዊ ዲሞክራሲ የአስተሳሰብ ልዕልና እንዲሰፍን ምንድን ነው መሆን ያለበት የሚል ነው። ብዙ ሰዓት ፈጅተን የምናከራክረው አባላታችንን ማለት ነው። ይሄ የአስተሳሰብ ልዕልና እንዲመጣ ምንድን ነው መደረግ ያለበት? እዚህ ስር ያለችው ፖይንት ምንድናት? አንዷን መዝዤ ባወጣ የተቃዋሚ ፖለቲካ ፓርቲዎች ለዲሞክራሲ ስርዓት ግንባታችን አስተዋጽኦ አላቸው የላቸውም? የሚል መከራከሪያ ነበረ። ወይም ደግሞ ያው ተቃዋሚ ፓርቲዎች ኢትዮጵያ ውስጥ ለኢህአደግ ለአብዮታዊ ዲሞክራሲ አስተሳሰብ መሰረት አሉታዊ ነው አዎንታዊ አስተዋጽኦ ነው ያላቸው የሚል ትልቅ መከራከሪያ የነበረው ይሄ ይሄ መከራከሪያ ነጥብ እንትኑ አርጊመንቱና ምላሹ ቅድም ካልኩ ከዓመተ ምሕረት ዓመተ ምሕረት ይለያያል። ለምሳሌ ዘጠና ሶስት እና እስከ ዘጠና ስምንት ባለው ሁኔታ መጀመሪያ የተቀመጠው ነገር ተቃዋሚ ፓርቲዎች ለዲሞክራሲ ስርዓት ግንባታ አስተዋጽኦ የላቸውም የሚል ነበር የነበረው መጀመሪያ በተለይ እስከ ዘጠና ሶስት ስለዚህ ዲሞክራቲክ ኢንስትሩመንት የሚባሉ ነገሮች አሉ። ያው ዲሞክራቲክ ኢንስትሩመንት ነው የሚባሉት እንደዛ ናቸው አይደሉም። ሌላ እነ መስፍን አስተያየት ሊሰጥበት ይችላል ወይ አስተያየት ሰጡበት። ግን ዲሞክራቲክ ኢንስትሩመንት ተጠቅመን እነዚህን አካላት ማኮስመን አለብን ሚል አስተሳሰብ ነው ያለን። ወይ ማኮስመን ወይም ደግሞ እንትን እንዳይኖራቸው የራሳቸው መሰረት እንዳይኖራቸው ዝም ብለው ለስም ብቻ የተደራጁ እንዲሆኑ የማድረግ ነበር የነበረው። ይሄ አስተሳሰብ ዘጠና አምስት ዘጠና ሶስት ከበኋላ ተቀየረ። ወደ ምን የሚል ተቀየረ መሰለ፣ ካድሬውን የምናሰለጥንበት ነጥብ ነው እየነገርኩ ያለው። ተቃዋሚ ፓርቲዎች ለዴሞክራሲያችን አስተዋጽኦ አላቸው የላቸውም የሚለው ተገልብጦ አስተዋጽኦ አላቸው ወደሚል ተቀየረ። ከዛ እንግዲህ እንግዲህ ሽፍት ነው ይሄ። ምንም ጥያቄ የለውም። የአስተሳሰብ እድገት አይደለም። አላቸው የሚለው ነገር ግን ምን የሚል ፈጠረ የነሱን ጸረ ልማትነት የነሱን ጸረ ሕዝብነት የነሱን ለኢትዮጵያ የማይበጃ አጀንዳ እንዳላቸው አሳይተን የአብዮታዊ ዲሞክራሲን ያስተሳሰብ ልዕልና እናሰርጻለን። የነሱን መጥፎነት በማሳየት ላይ የተመሰረተ እንጂ ችግሮቻችንን ከኋላ ከኋላ እያዩ ያስተካክሉናል እንደ ገዢ ፓርቲ አጋዦቻችን ናቸው ከሚል የመነጨ ነገር አይደለም። ስለዚህ ይሄ አስተሳሰብ እኔ እስከማውቀው ድረስ አሁንም አልተቀየረም። እንትኑ የተቀየረው እንዴት አድርገን ከሀያ ከሰላሳ ፓርቲ ወደ ዘጠና ዘጠኝ ወደ ምናምን እንዴት እናምጣቸው የሚለው ነገር እና ይሄ አፍሌት ሊሆኑ የኢህአዴግ ልባጭ የሆኑ ተቃዋሚ ፓርቲዎችን መመስረት እንደዚህ አይነት ይሄ ቴክኒካል የሆኑ የተቀየሩ ነገሮች አሉ ግን በአስተሳሰብ ደረጃ ተቃዋሚ ፓርቲዎች ለዲሞክራሲ ግንባታችን አስተዋጽኦ አላቸው። አስተዋጽኦ ያላቸው ግን የነሱን ጸረ ልማትና ጸረ ሕዝብነት ማሳየት በሚለው ኮንቴክስት የተቀመጠ ነው። ይሄ እስቲል አሁንም የተቀየረ አይመስለኝም። በልማታዊ ዲሞክራሲ በሚሉትም ማለት ነው። የግል ፕሬሱን በሚመለከትም ይሄ የኤንጂኦ እና የግል ፕሬሱ ተመሳሳይ ነው ተመሳሳይ ነው ምልህ ምንድን ነው ያው በተለይ ከግል ፕሬስ ጋር ያለውን ነገር እኔ ብዙ ያወቅኩት ኮሚኒኬሽን ጽሕፈት ቤት ከመጣው በኋላ ነው። በእርግጥ የፓርቲውም ላይ እንወያያለን የፓርቲው ሰነዶች ላይ ምናልባት ታስታውሱ ከሆነ ዘጠና አምስት ላይ የህዝብ ግንኙነት መርሆዎች የሚል በማስታወቂያ ሚኒስትር በኋላ በኢህአዴግ ጽሕፈት ቤት ወጥቶ በማስታወቂያ ሚኒስትር እንዲወጣ የተዘጋጀ ሰነድ ነበረ ወደ ሁለት መቶ ገጽ የያዘ አይታችሁት ይሆናል ትልቅ ሰፌድ የሚመስል ሰነድ እና እዛ ላይ ያው ኢህአዴግ ነው ያወጣው። በኋላ በማስታወቂያ ሚኒስቴር እንዲገለበት ተደረገ። እዛ ላይ የተቀመጠ ግልጽ ነገር አለ። እነዚህ የፕሬስ ውጤቶች ለደሞ ቅድም ላልኩህ የአብዮታዊ ዲሞክራሲን የአስተሳሰብ ልዕልና የሚጻረሩ ናቸው። ስለዚህ ዲሞክራቲክ ኢንስትሩመንት ተጠቅመን የማኮስመን ስራና እንዳብቡ የማድረግ ነገር መስራት አለብን ነው የውስጠ ድርጅቱ ሰነድ የሚያመለክተው ይሄ ሕገ መንግስት ምናምን የሚባለውን ለጊዜው ትቼው ማለት ነው። የመንግስታዊ ያልሆኑ ድርጅቶች በጣም ብዙ ጊዜ ውይይት ስለተደረገበት ምንም የተለወጠ ነገር የለም፣ ባላነሳውም ይታወቃል። ያው ከአንተ እንስማቸው ብለን ነው። አንዳንዶቹን ነገሮች በተለየ ፕሬሱን በቀጥታም የምናውቀው ስለሆነ መልሱንም መረዳት አያዳግትም። ወደ ሌላ ነጥብ ልውሰዳችሁ። መስፍን እናደረሰ የምታነሱት ከሌለ በዚህ በዲሞክራቲክ ጉዳዮች ላይ እኔ አንድ ነገር ማንሳት ፈልጋለሁ። ምንድን ነው ኤርሚያስም ሲተነትን ቅድም መስፍንም ስለ ኢህአዴግ አደረጃ በተለይ ስለ አባል ስለሚባሉት ድርጅቶች፣ በእውነት ዘውጌ የተኮር ድርጅቶች ናቸው ወይ ወይስ ጥቅም ፍለጋ የመጡና የተሰበሰቡ ሰዎች ናቸው? እነዚህ ህወሀት ዶሚኔሽኑ አይዲዮሎጂካል ዶሚኔሽኑ ምን ይመስላል ብለህ ጠይቀህንም የኢህአዴግ ስልጣን አደጋ ላይ ሆነ በተባለበት ወቅት ወይም በመንግስት ስልጣን ላይ ችግር ጋሬጣ በተፈጠረበት ጊዜ ድርጅቱ እንዴት ርእዮተ ዓለሙን በአንድ ጊዜ እንደሚቀይረው የአስተሳሰብ እድገት ሳይሆን የአስተሳሰብ ለውጥ፣ የአቅጣጫ ለውጥ እንዴት ራዲካል በሆነ መልኩ እንደሚያደርጉ ሶስት መቶ ስልሳ ዲግሪ እንዴት እንደሚዞር እንደሚገለባበት ማየትህ ራሱ ይሄ ይሄ ኢንኮንሲስተንሲ ያልነው ባለው እና ሁሉም ነገር ደግሞ የሪዮት ዓለም ፈጠራው የሪዮት አለት አስተምህሮውም የማስተማርና የማሰልጠኑ ኢንዶክትሪኔሽን ስራው ከአንድ ሰው አይምሮ ይወጣ እንደነበረ ስትመለከት ይሄ ሰውዬ ከሞተ በኋላ አሁን ያለው ስጋት ይገባሃል። ማለት ይሄን ሁሉ ሀይል አሰባስቦ በእንግሊዝኛ አንድ ቃል አለ፣ ሊንች ፒን ይሉታል። በአማርኛ እንደሚላል አያያዥ ገመድ ወይም እትብት በለው፣ እንደ እትብት ይሄንን ሁሉ ድርና ክር ሰብስቦ ያያዘው ሰው የአስተሳሰብ እድገት እየሰጠ ማለት፣ ይሄ ሰው ሲሄድ እንዴት ነው የሚሆነው ይሄ ግንባር? የሚለውን ጥያቄ በእውነት እውነቴ ነው የምልህ ደጋግመህ እንድታስብበት ና እንድታጤ ነው ለምን የዚህ ሰው ራዕይ ማስፈጸም ምናምን ሌገሲ እንደሚባል ሁሉ በስነ ስርዓት ያስረዳል። ይሄን ለማለት ፈልጌ ነው። ጥሩ አስተያየት ነው። ግን እኔ የመጨረሻ ጥያቄ ማድረግ ላነሳው የያዝኩት ነጥብ ነው። እንግዲህ አውራው የለም። ከመለስ ሞት በኋላ ኢህአዴግ ምን ይሆናል? በእርግጠኝነት መስፍንም በዚህ ላይ የምትለው ይኖራል እና እነዚህን ብዙ አይነት የድርጅታዊ መተጣጠፎችን ቀርጾ ሲያስፈጽም የነበረው መለስ በሌለበት ሁኔታ ኢህአዴግ ዕጣ ፈንታው ምን ይመስላል? እኔ ድርጅቱ በርዕዮተ ዓለም ደረጃ የአቅጣጫ መለዋወጥ ያሳያል እንደተባለው ብዙ ጊዜ ወደ ቀኝ ወደ ግራ ይላል። አንደኛው እሱ ምንም እንኳ ድክመት ቢሆንም በሌላ መልኩ ግን መለስ እንዴትም ፎርሙሌት ቢደረጉ ታላላቅ ሀሳቦችን፣ ታላላቅ ግቦችን፣ ታላላቅ ርዕዮተ ዓለማዊ አመለካከቶችን ለድርጅት መስጠት ምን ያህል አስፈላጊ እንደነበረ የተረዳ መሪ ነበር ይመስለኛል። ባለፈውም አንስለ እና ወቅቱ እንደሚጠይቀው ነው እነዛን ነገሮች ፎርሙሌት እያደረገ ይሰጥ የነበረው። ቅድም እርሚያስ እንደነገረንም ከዚህ በፊትም እንትን እንደምንለው ደግሞ ወደ ታች ሲወርድ ይሄንን ቁጭ ብሎ በደንብ የሚመረምር አካል የለም። ስለዚህ የተነገረው ነገር ላይ ጨምሮ ማብራራት ብቻ ነው፣ ተጨማሪ ምሳሌ መስጠት ነው እንጂ ራሱ ቴሲሱን ኮስችን የሚያደርግ ጥያቄ የሚጠይቅ አልነበረውም። ኢህአዴግ እኔ አዲስ አበባ በነበርኩ ጊዜ ከዘጠና ሶስት ጀምሮ መታተም የጀመሩ የድርጅቱን ወረቀቶች ማንበብ ስጀምር ነው በጣም መደንገጥ የጀመርኩት። ማለት ይሄ ድርጅት አነሰም በዛም የሆነ አይነት የዴሞክራሲ ኤክስፐሪመንት ከልቡ እየሰራ አድርጌ ነበረ። ለረጅም ጊዜ የሚወስደው ግን የድርጅቱን ውስጣዊ ዶክመንቶች ስትመለከት የሃይማኖት ሰነድ ነው የሚመስለው። እንግዲህ መቼም ሁሉም ሃይማኖት እኔ ብቻ ነኝ እውነት ነው ቢለው ብቸኛው መንገድ እኔ ነኝ ነው የሚለው የኢህአዴግም ሃይማኖት ልክ እንደዛው ነው ፖለቲካ አይመስልም ለምሳሌ ለህዝቡ ምርጫውን አቅርበንለት ትክክል ከሆነን የሚያሰራ ከሆነ ህዝቡ ስለሚያውቀው እኛን ይመርጠናል ካልሆነ ደግሞ ሌላ አማራጭ ያላቸውን ያቀርባል የሚል የፖለቲካ አመለካከት አይደለም ይዞ የሚነሳው ልክ እንደ ሃይማኖት ህዝቡ እኛን ካልመረጠ ስላልገባው ነው። በዚህ የተነሳ ደግሞ ሲኦል ይገባል ነው የሚለው ወይም እንዲያምን እናደርገዋለን። አዎ እንጂ እንደ ፖለቲካ አመለካከት ሌላው አማራጭ ሀሳብ ትክክል ሆኖ ሊገኝ ይችላል። እኛ የምናምነው የእኛ ትክክል ስለሆነ ግን፣ ይሄ ስህተት ሆኖ ሊገኝ ይችላል እሱን ደግሞ ህዝቡ ነው መፍረድ ያለበት የሚል እምነት በጭራሽ እንደሌለው ነበር የተረዳው ከዚህ በጣም ቀኑናዊ ከሆነ አመለካከት ተነስቶ ነው እንግዲህ ሚዲያውንም፣ መንግስት ያልሆኑ ድርጅቶችንም፣ ተቃዋሚ ፓርቲዎችንም፣ ሌሎች የማህበረሰባዊ ቡድኖችን እና አካላትንም የሚመለከታቸው፣ ከዚህ በጣም ቀኖናዊ ከሆነ ጥብቅ ቀኖናዊነት ከሚንጸባረቅበት እምነት ተነስቶ ነው እና እንደ ጠላት ነው የሚፈርጃቸው። ጠላት እንኳን ባይሆኑ እንደ ፖቴንሻል ጠላት ነው የሚያያቸው እሱ ደግሞ ቢቀርላቸው የጠላት መሸሸጊያ ወይም ምንጭ ሊሆኑ ይችላሉ ብሎ ነው የሚያቸው። እና ይሄ ቀኖናዊነት ግን በሶስቱም ቅድም ኤርሚያስ ባስቀመጣቸው ዘመኖች የዘለቀ ነው። ከላይ የሚቀርብበት ማሸጊያው ይለዋወጣል እንጂ በዚህ በቀኖናዊነቱ ግን ቀጥ ብሎ የሄደ ነው። ምናልባት አንዳንዶቻችን ተሳስተን ይሆናል እንጂ ድርጅቱ በዚህ በኩል አትሊስት በመለስ ደረጃ ያለው ድርጅቱ ማለት ነው። ሌላው ካድሬ ብዙ ላይ ገባው ይችላል እንደኛው ከልቡ አምኖ ሊሆን እንደሚችል እገምታለሁ እና ይሄንን ለመጨመር ፈልጌ ነው። አድርገው በቀጣዮች ነጥብ ላይ ከፈቀድክልኝ፣ ጥሩ ቀጥል። ይሄ አሁን መስፍን መጨረሻ ላይ ያነሳው የሃይማኖት ድርጅት የሚለው እኔም ሼር አድርገዋለሁ እና እንግዲህ በጠቅላላ ይሄ ካድሬ የምናሰለጥንባቸው የዴሞክራሲ ስርዓት ግንባታ ሰነዶችን ብታይ አንድ ነገር ያስቀምጣሉ። ሰዎች ይላል ሰዎች ሲበሉም ሲጠጡም ሲነሱም ሲተኙም በህልማቸውም በህልማቸውም እንግዲህ በህልም ማለት ያቺ ስፕሪቷ መንፈሷ ራሷ ማለት ነው ስላቤታዊ ዲሞክራሲ እንዲያስቡ ማድረግ አለብን። እንደዛ ካላደረግን አደገኛ ሁኔታ ነው የሚፈጠረው። የአስተሳሰብ ልዕልና የምንፈጥረው በህልምም እንግዲህ ከኢቨን እሱ አይደለም ሰርፕራይዝ የሚያደርግህ ቤተሰባዊ ችግር እንኳን ሲያጋጥምህ፣ የባልና ሚስት ችግር እንኳን ሲያጋጥምህ በአቤታዊ ዲሞክራሲ መስመር የደፈታው ነው የሚለው ይሄ በተጨባጭ ከጫካ ጀምሮ ለአስራ ሰባት አስራ ስምንት ዓመት ይሄ አስኳል ውስጥ ያለው ካድሬ በዚህ አመለካከት በየቀኑ ሲደበደብ የኖረ ካድሬ ነው። እና አንዳንዴ የሆነ ችግር ፋሚሊ ፋሚሊ ፕሮብሌም ገጥሞ ለአንድ የህወሓት ነባር ለሆነ ታጋይ እንደ ይሄ እንዲህ አይነት ፋሚሊ ገጥሞኛል ብትለው ዞር አድርጎ ይወስድህና የሚመክርህ በአብዮታዊ ዲሞክራሲ መስመር እኮ ወይ ፋሚሊን ስላልመራ ሆኖ ይላል እና ባይት ሰልፍ ሪሊጅን ነው እንደ ሃይማኖት እንዲጠብቁት ነው የተደረገው እና የመለስ ትልቁ ስራ የሚመስለኝ እነዚህ ሰዎች አይምሯቸውን በተከታታይ በሆነ የኢንዶክትሪኔሽን ስራ እንደ ሃይማኖት እንዲቆጥሩ ተደርገዋል። ይህ አንዱ ጉዳይ ነው። ሁለተኛ ይሄንን ከተያዘ በኋላ እኛ ከሌለን ኢትዮጵያ ትጠፋለች የሚለውም እንደጋግመዋለን። ታስታውስ ከሆነ አሁን መስፍን አነበብኳት ያለው የዘጠና ሶስት ዓመተ ምህረት ሰደድ የመስቀለኛ መንገድ የገባችው ኢትዮጵያ ነው የሚለው አይተው ከሆነ ወይም ደግሞ መስቀለኛ መንገድ የገባችውን ኢትዮጵያን የታደጋት መስመር ነው። ስለዚህ ኢቭን መስቀለኛ መንገድ ገብተን የነበረውን ነገር አቤታዊ ዲሞክራሲ ነው የታደገው። ከእንግዲህም አቤታዊ ዲሞክራሲ ነው ዋነኛ አማራጭ ብሎ የሚያስብ አስተሳሰብ ነው። ስላይትሊ አሁን ለውጦች ያለው በተለይ ከሁለት ሺህ ዓመተ ምህረት በኋላ የማያቸው ትንሽ ለውጦች አሉ። እነዚህ ለውጦች ምን መሰለህ? በመሰረተ ሀሳብ እንደ ጠላት የማየቱ ነገር ሆኖ ግን፣ ዝም ብሎ ይሄ አሻንጉሊት ድርጅቶችን መፍጠርም ታለን እና ከነዚህ ከአሻንጉሊት ድርጅቶች ጋር መደራደር። አሁን ለምሳሌ መኢብን የሚባል ድርጅት አለ። በስምም መጥራት ስለምፈልግ ነው። መኢብን መላ የኢትዮጵያ ብሔራዊ ንቅናቄ ይባላል። ይሄ ድርጅት ፎርዛት ማጠር ሁለት ሺ ዓመተ ምህረት ምርጫ ላይ በኢትዮጵያ ቴሌቪዥን ወጥቶ ቅንጅት ማለት የኢትዮጵያ የጸረ ዴሞክራሲ ድርጅት ነው። እኛ ለኢህአዴግ የተሻለ አማራጭ ይዘን የቀረብን ድርጅት ነን ምናምን ብሎ የድርጅት ሊቀመንበሩ ሲናገር ነበር። መኢብን እና እውቅና የተሰጠው ፓርቲ ነው። በኋላ ውስጡን ግን ሄደህ ስታይ መኢብን የአንድ የቤተሰብ ጉባኤ ነው። እኛ ይሄ ፋሚሊ ሰብስበ የቤተሰብ ጉባኤ የምትፈጥረው የቤተሰብ ድርጅት ነው እና የፓርላማ ያቀረባቸውን የአስራ ሁለት ሰዎች ወንበር ስናይ ወንድሞቹን፣ እህቶቹን፣ የእህቶቹን ባሎች አስራ ሁለት ሰው ለፓርላማ አቅርቧል አዲስ አበባ ላይ። ስለዚህ እንዲህ አይነት ምንም ኤግዚስተንስ የሌላቸው ፖለቲካ ፓርቲዎች የመፍጠር ሂደትም አሁን ቱሳም ኤክስቴንት እየመጣ ያለ ነገር ታያለህ እና እነዚህን ሁለት ነገሮች ጨምሬ መጨረሻ ወደ አነሳሃልኝ የአቶ መለስ መሄድ ምንድን ነው ኢምፓክቱ ፖስት መለስ ምን ሊሆን ይችላል የሚለው አንድ ሁለት ሶስት ነጥብ ላንሳ የመጀመሪያው እኔ በእኔ እምነት እንግዲህ ሰውየው መሞቱን አውቆ ነው አውቆ አይደለም የሚለው ሌላ ጥያቄ ሆኖ ለተወሰነ አመት ሊሰሩበት የሚችል የቤት ስራ ሰጥቷቸዋል እሱ አንዱ ነው የሚታይ ነገር የቤት ስራ ሊያቆማቸው የማይችል ስራ ሰጥቷቸዋል አሁን እኔ እስከማታውሰው ድረስ የገጠር ልማት ስትራቴጂያችን ዋና ፎከሱ በአርሶ አደር ማሳ ምናምን ነበረ የሚለው አይታወቅም። እና አንድ ግር በመሬት ባለ ነገር ተነሳ ማለት ነው። አሁን ግን ኢሚዲየትሊ እና እዛ ላይ ምንድን ነው የሚለው ወደ ሌላ ሳልሻገር፣ በገጠር ልማት ስትራቴጂው ላይ በገበሬው ማሳ እና በትናንሽ ስራዎች ነው የምንሄደው ነው የሚለው፣ ኢሚዲየትሊ ይሄ አስተሳሰብ ተቀይሮ ስለ አባይ ግድር መወራት ነበር። ስለ ትላልቅ መስኖ መወራት ጀመረ። ተመልከት እና እነዚህ ነገሮች ሌትሊ ክሬት የተደረጉ ነገሮች ናቸው እንጂ ኮምፕሊትሊ ከገጠር ልማት ስትራቴጂ የሚቃረኑ አስተሳሰቦች ናቸው። እነዚህን ነገሮች ነው ክሬት የተደረገው። እና እነዚህ ነገሮች የቤት ስራ ናቸው። አሁን የአባይ ግድብ ምናምን ምናምን ሴት አፕ ተደርጓል። ለተወሰነ ጊዜ ይዞ ይቀጥላል። እና በአንድ በኩል እንደሚሄድ አውቀው ይሆን አላቅም የቤት ስራ ሰጥቷቸው ሄደዋል ብዬ የሚል እምነት አለኝ። ሁለተኛ፣ የነዚህ አዋጆቹ ናቸው ቅድም የተነሱት አዋጆች ትልቅ የቤት ስራ ናቸው። ከጸረ ሙስናውም፣ የበጎ በጎ አድራጎት ድርጅቱም፣ የጸረ ሽብርተኝነት አዋጁም ትልቅ ኢንስትሩመንቶች ናቸው። ይሄን ሁለተኛ ነገር አድርጓል ብዬ አስባለሁ። የሚቸግራቸው ነገር ምንድን ነው? መገላበጡ ነው የሚቸግራቸው ቱሳም ኤክስቴንት ለውጥ ሊመጣ የሚችለው እነዚህ የአባላት ጉዳይ ላይ እውነት ለመናገር የአባላት ጉዳይ ላይ አቶ በረከት ትልቅ ሚና አለው አለው ነበረው እና ይሄ የአባላት ምልመላ የአባላት ይሄ ማደራጀት ምናምን ምናምን የሚባለው ነገር ላይ እንደውም መለስ ብዙ ስራ አልነበረውም፣ በዚህ እኔ እስከነበርኩ ጊዜ ድረስ እና እቺ ትንሽ እያንገታገተቻቸው ልትቆይ ትችላለች እንጂ በአጠቃላይ ይሄ የመገለባበጥ ሁኔታው ስለሌለ የፍሌክሲብል የመሆን እና ዛሬ የተናገርከውን ነገ ቶሎ ብለ ብትሸረውም ደንታ ያለመስጠት ነገር ስለሌለ ትልልቅ የወሶስች ውስጥ እየተገባ ያለው በዛ ይመስለኛል። እና እኔ አሁን ይሄ የታሰሩት የሚዲያ ሰዎች ሪሊ መለስ ቢኖር በዚህ ያህል ይታሰራሉ ወይ የሚለውን ጥያቄ ምልክት ነው የማነሳው። አስተያየት ልትሰጡበት ትችላላችሁ። ሌላ ሜተድ አይጠቀምም ነበረ ወይ የሚል ግምት ስላለኝ ማለት ነው። እና በአጠቃላይ የስራ የቤት ስራ ሰጥቷቸዋል። የድርጅቱ ትንሽ ሊገታገት ይችላል። የመገላበጥ ሁኔታው ግን ያው ያከተመለት አድርጌ ነው የምወስደው። በእነዚህ ላይ ልስት ብዬ ነው አርገ። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜይል ዶት ኮም ዋዜማ ራዲዮ አት ጂሜይል ዶት ኮም ላይ አድርሱን። መሰናዷችን ይቀጥላል ከዋዜማ ደረሰ ወደፊት ምንድን ነው የሚታይህ? እስቲ የማሳረጃ ከባድ ጥያቄ ነው አርጋው። አሁን ቅድም ኤርሚያስና መስፍን ሲሉን እንደነበረው ይሄ ወደፊት የሚታይን ነገር ለመተንበይ ትንሽ በጥቂቱ አቤታዊ ዲሞክራት መሆን ሳይሻል ማለት አሁን ሰውየው አቤታዊ ዲሞክራሲ ሄዶ ሄዶ ሄዶ ራሱን በልቶ ይጨርሳል የሚለው ቅድም ኤርሚያስ የጠቀሰውን ሀሳብ እስከ ዘጠና ስምንት የተሄደበት ያለውን ሀሳብ ሁለት ሺ አራት በፈረንጅ በአበሻ ዘጠና ስድስት ላይ የአዲስ አበባ ዩኒቨርሲቲ መምህራንን ሰብስቦ ቤተ መንግስት ለረጅም ጊዜ የአንድ ወር ያህል ንግግር ሲያደርግ ያንን ነገር ነበር የሚለው እና ልክ ቅድም ኤርሚያስ እንዳለው አጨራረሱም የሚለው እሱ ምንድነው፣ አቤታዊ ዲሞክራሲ ከቆየ በኋላ ሁለት መደብ ያለው የኢትዮጵያ ብሔራዊ ክፍል ይፈጠራል። አንዱ ሀብት ያገኘ የወረሰ ስለዚህ በዚህ ሀገር ቋንቋ አፐር ሚድል ክላስ እና አፐር ክላስ የሚሉት ወይም በማርክሲስ ሌኒኒስቶቹ ቋንቋ ቡርዣ የሚባለው አይነት ባለ ሀብት መደብ ይቀየር ይፈጠራል። ያንን አይነት መደብ ፖለቲካ የሚያራምዱ ቀኝ ዘመም የሆኑ ሊበራሎች ይኖራሉ። የዝቅ ያለውን መካከለኛ መደብ እና የላባደሩ መብት ደግሞ የሚያስከብሩ ሶሻል ዴሞክራቶች ይፈጠራሉ። ስለዚህ እኛ እነዛ ሁለት ማህበረሰባዊ ክፍሎች እና የእነሱን ኢንትረስት ወይም ፍላጎት የሚያራምዱ የፖለቲካ ፓርቲዎች እስኪቋቋሙ ድረስ ሞግዚት ሆንን አድርሰን፣ ከዛ በኋላ እንሟምተን እናልቃለን፣ ሪደንደንት እንሆናለን ነበር የሚለው። እኔ መቼስ ያንን ትንተና ይገርመሃል። በዛ በወጣት እድሜ ቁጭ ብዬ ከሰውየው ስሰማ አንዱ ይገርመኝ የነበረው ምንድን ነው? የትንበያ አቅሙ ነው ወይም ድፍረቱን እንበል ኦዳሲቲ ቱ ፕሮጀክት ምክንያቱም የማህበረሰብ ሳይንስ እንደዚህ የዛሬ አስር ዓመት እገሌ የሚባል መደብ ይፈጠራል፣ እገሌ የሚባል ፓርቲ ይፈጠራል፣ እስከዛ ድረስ አደርሳችኋለሁ የሚል ቅድም መስፍን ያለው ቀኖናዊ ወይም ሃይማኖት ቀመስ አይነት ፕሮጀክሽን አያደርግም። መላምት ልታስቀምጥ ትችላለህ፣ ሃይፖቴስስ አሁን ቅድም ኤርሚያስ ያስቀመጣቸው ሃይፖቴሶች አይነት ግን ትንበያ ማስቀመጥ ግን ከባድ ነው። እና ይህንን ብዬ ምን ይታይሃል ብትለኝ እኔ መቼስ በዚህ ነገር ላይ ሌሎቻችሁ ማስተሳሰብ ወይም ማስተያየት ብትሰጡ ደስ ሁለት ነገር ያለየለት ነገር ያለ ይመስለኛል። ከመለስ ጉዞ በኋላ አንዱ የኢህአዴግ አስኳሉ ህወሀት ነው እንላለን እንጂ በዚህ ውይይት ውስጥ ያላነሳ ነው ትልቅ ጥያቄ የሚመስለኝ፣ ህወሀት ውስጥ ሴንተር ኦፍ ግራቪቲው ማን ነው? ማን ነው የመለስን አይነት ስትሮንግ ማን ነው ካድሬውንም ከዝቅተኛ መካከለኛ ካድሬ ጀምረ የክልል መስተዳደሩንም ሌሎቹንም ይዞ የሚወጣ ወይም እንደ ሁለት ሶስት ጉልበተኛ እንኳን ቢኖር እነዛን የሚጎትቱ ሰዎች አስታርቆ ከፍ ብሎ የሚቆም ሰው ማን አሁን ማን አለ፣ ስንት አንጃ አለ፣ ስንት ግሩፕ አለ የሚለው ግልጽ አይደለም። ስለዚህ እኔ ህወሀት ራሱ ከመለስ ጉዞ በኋላ እንደ ድሮ በአንድ የሚሰለፍ ወታደር ነው የሚለው አላየነውም ስለዚህ ከመለስ በኋላ የመለስ ጉዞ በከፍተኛ ሁኔታ አፌክት ላይ ያደርገው ሊነካው የሚችለው ድርጅት የሚገርምህ አውራ የምንለው ድርጅት ራሱ ፒፒልፍ ነው። ስለዚህ የእሱን እጣ ፈንታ መለየት አለ። አሁን እኔ የማያቸው ሁለት ነገሮች አሉ። ለምሳሌ ታስታውሱ እንደሆን መጀመሪያ ተጠባባቂ ጠቅላይ ሚኒስትር የነበረው ሰውዬ ሚኒስትር ነው፣ ጠቅላይ ሚኒስትር ሊሆን ነው ተብሎ ሊሾም ቀን ተይዞለት ስብሰባ ፓርላማ ተጠርቶ ተሰርዞ ከዛ በኋላ ከህወሀት ጋር ድርድር ተደርጎ ጀነራሎች ተሾመው ከዛ በኋላ ኦኬ ጠቅላይ ሚኒስትር ሁን ተባለ። ግን በስሩ ሶስት ጠቅላይ ሚኒስትሮች እንዲቀመጡ ተደረገ እና ፋይናንስን እና ማነው ናሽናል ሴኩሪቲን የሚመለከተው ነገር በሙሉ በህወሀት ስር ተጠቅልሎ ገባ። ይሄ የሚያሳይህ ነገር ከመለስ ሞት በኋላ ህወሀት ምን አይነት ሚና ይዞ መጫወት እንደ የሚፈልግ ማዕከላዊ መንግስት ውስጥ በምን አይነት አካሄድ ሊሄድ እንደሚፈልግ ሚናው አልለየም ነበር ማለት ነው። ስለዚህ ማን ናቸው ጥብቅ ወይም በሌላ ቋንቋ ራዲካል ትግራይ ናሽናሊስትስ፣ አይ ከተሜውን ሌላውን ብሔረሰብ ይዘን ይህን ድርጅት እናስቀጥላለን የሚሉ ሞዴሬት ሰዎች ውስጥ አሉ ወይ የሚለውን መለየት አለብን። ይሄ እስካልተለየ ድረስ የኢህአዴግ እጣ ፈንታ ከመለስ በኋላ አይለይም። ሁለተኛ በባህደን እና ደህደን ወደ ጎን አድርገናቸው፣ ናቸው በኦሮሞ ብሄርተኛው በተለይ ሆዴድን ጨምረ ውጭም ባለው የኦሮሞ ልሂቅ በኦሮሚያ ክልል ውስጥ ከታች ከቀበሌ ጀምረ ወረዳን ይዘ እስከ ክልሉ መንግስት ድረስ ባለው የሆዴድ ካድሬ እና በትግራዩ ብሄርተኛ መካከል ቴንሽን የሚፈጠር ይመስለኛል። በተለይ በዚህ አሁን በአዲስ አበባ ማስተር ፕላን ጉዳይ በየክልል ዩኒቨርሲቲ ውስጥ ያሉ የኦሮሞ ተማሪዎች ያደረጉት ተቃውሞ የተፈጠሩ ግጭት ችግሩን ለማብረድ የተካሄደበት መንገድ እና የተፈጠረው አምባጓሮ ይነው ሁለቱ ቅድም ያላቸው መስፍን ዘውጌ ብሔርተኝነትን የሚቀበሉ ኮንስቲትዌንሳቸውም የሚቀበል የትግራይ እና የኦሮሞ ህዝብ ወክለን ቁጭ ያልን የሚሉት ፓርቲዎች መካከል ከዚህ በኋላ በሚሆነው ነገር ማን ነው ከፊት የሚሄደው የሚል ነገር ላይ ቴንሽን ያለሁ። ይህ ማለት እኔ ስልህ ነገ ህዴድ ከህወሀት እጅ ስልጣን ነጥቆ ሁሉን ነገር ጠቅሎ ይዛል ለማለት ሳይሆን ሆሪዞንታሊ ኮንፍሊክት የሚመጣ ከሆነ ግጭት የሚመጣ ከሆነ ከነዚህ ሁለት ካምፖች የሚመጣው ግጭት አገንግኖ የሚታይ ይመስለኛል። ከብአዴንና ከሄደን ካምፕ እንደዚ አይነት ነገር አላይም። እና እነዚህ ሁለት ነገሮች ናቸው እኔ እንደ ማጠንጠኛ አድርጌ የማያቸው፣ ህወሀት ውስጥ ያለው የስልጣን ክፍፍል ምን ይመስላል ወይም የስልጣን ጉትቻ ምን ይመስላል፣ በህወሀትና በኦህዴን ኦህዴድ መካከል ያለው የስልጣን ግንኙነት ምን ይመስላል ነው። እነዚህ ሁለቱን አጠንቅቀን ማየት ይጠይቃል። ባይ ደረሰ ላይ አንዲት ነጥብ ልጨምር፣ ላስት ነጥብ እና ከመስም በፊት እኔ ስጋቴን ላንሳ። አሁን ህወሀት ላይ ያነሳቸው ነጥብ ላይ ከውስጥ ሆኜ እንዳየሁት የህወሀት ሁለት ባህሪያቶችን ያለው በተደጋጋሚ የማያቸው ሁለት ባህሪያቶች አሉ እና ያ ባህርያት ከቀጠለ ምን ሊሆን ይችላል የሚለው ስጋቴ ማለት ነው። አንደኛው ባህሪ ሁሉን ጠቅልሎ የመያዝ ባህሪ ነው እና ምንቹ ልናነሳው እንችላለን ሁሉን የመጠቅልሎ የመያዝ ባህሪ ከበታችነት ስሜት ነው ወይስ ይሄ ከጽንፍ ከወጣ ዘረኝነት ነው የሚለውን ሌላ ትንታኔ ሊጠይቅ ይችላል። እና አንዱ ባህሪ ሁሉን ጠቅሎ የመያዝ ባህሪ ስላላቸው ይሄን ሁሉን ጠቅሎ የመያዝ ባህሪ ከቀጠለ፣ ቅድም ደረሰ እንዳነሳው ኦህዴድ ውስጥ የሚነሳው ጥያቄ ወደ ውስጥ በተለይ ወደ ዞን አካባቢ ስትሄድ ይሄ የዞን ኃይሉ በአብዛኛው አሁን የተማረ ኃይል ወደ መተካት ሄደዋል። ኦህዴድ ጋር ዞን ዞን ላይ ያሉ እነዚህ ወጣት ግራጁዌቶች ዞኑን መቆጣጠር ጀምረዋል እና ኢቨን የኦህዴድ ጋ የሚነሳው እሳት ከላይ እና ከታች አይደለም፣ መሀል ላይ ነው እሳቱ እየተነሳ ያለው እና ይሄ ኃይል ብዙ ጊዜ ጥያቄ የሚያነሳል። ከሃይማኖት አንጻር ጥያቄ ያነሳል፣ ከስልጣን አንጻር ጥያቄ ያነሳል፣ ከህዝብ ብዛት አንጻር ጥያቄ ያነሳል። ይሄ መሀል ላይ ያለው የኦህዴድ ወጣቱ ካድሬ ማለት ነው እና ሁሉን የመጠቅለል አባዜው ከቀጠለ እና ይሄ በኦህዴድ ውስጥ ያለው ኮንፍሊክት ከቀጠለ ምን ሊሆን ይችላል የሚለው ነገር አንዱ ነጥብ ነው፣ ሲሪየስሊ መታየት ያለበት ይመስለኝ ሁለተኛው ባህሪ ውስጥ ሆነ የምታገኘው ነገር እንደ ህወሓት አኩራፊ ድርጅት የለም። በጣም በጣም አኩራፊዎች ናቸው። ይሄን ታስታውስ ከሆነ ልክ መለስ ፓወር ከያዘ በኋላ በሚኒስትሪያል ሌቭል ያሉትን በሙሉ የህወት ሰዎች ቀንሶ ነበረ። የጤና ጥበቃ ሚኒስትሩ እና የውጭ ጉዳይ ሚኒስትሩ ብቻ ነበሩ የህዋት የነበሩት ዶክተር ቴዎድሮስ እና ስዩም መስፍን ማለት ነው። ሌሎቹን በሙሉ ከሌሎች ብሔር ድርጅት አድርጓቸው ነበር። ያቺ የዘጠና ሶስት የፈጠረችው መከፋፈል ስሜት ማለት ነው እና አቶ መለስ በተወሰነ መጠን ኢንክላይን ማድረግ ጀምሮ ነበር ወደ እነዘኞቹ የዛኔ ምንድን የሆነው ይሄ ትግራይ ውስጥ ያለው የህወሀት ካድሬ በተለይ በኤርትራም ኬዝ በምንም በምንም በጣም ስሜት ውስጥ የገባ ስለነበረ እራሱን ወደ ማግለል ነው የሄደው በአንድ በኩል ስታየው፣ እና በግልጽ እንነጋገር ከተባለ ከዘጠና አራት አመተ ምህረት እስከ ሁለት ሺህ አመተ ምህረት ድረስ ኢህአዴግ ቢሮ ውስጥ ህወሀቶች አልነበሩም። የካድሬ ስልጠናዎች የአቅሙም፣ የምኑም የምኑም ተጨምሮ ማለት ነው እና ጠቅላላ የተቆጣጠረው ብአዴን ሆኖ የብአዴን ግን የሚሰማው መለስን ነው። በስም ማንሳት ይቻላል። የጽህፈት ቤቱ ኃላፊ በረከት ነበረ። የስልጠና ኃላፊው ታደሰ ጥንቅሹ ነበር። የአስተዳደርና ፋይናንሱ ተሰማ ድብርቱ ነበር። የአብዮታዊ ዲሞክራሲ ፍሬዎት ነበረች። በቃ እንግዲህ እነዚህ ናቸው ኪዎቹ። የአዲስ አበባ ክንፍ ህላዌ ነበር። እነዚህም በሙሉ ብትወስዳቸው ብአዴኖች ናቸው። አንድም የኢህአዴግ ጽህፈት ቤት ውስጥ የህዋት ሰው አልነበረም። ፎር ዘ ላስት ኤይት ይርስ ማለት ነው እና እነሱ እንደ ቁዘማ ቆጠሩት በወቅቱ በቃ ተገፍተናል አይነት ስሜት በእርግጥ ከላይ ግን ኮንትሮል የሚያደርገው ቅድም እንዳልኩ መለስ ነው ኮንትሮል ሲያደርግ የነበረው እና ይሄ ሰው የለም በዚህ ሰዓት እና ይሄ ባህሪ ያላቸው እና ይሄ ሁለት ፖል ላይ ያለ ሁለት ጫፍ ላይ የተቀመጠ ሀይል ምንድን ነው ሊሆን የሚችለው በአንድ በኩል ሁሉን መጠቅለን በሌላ በኩል አኩርፎ የሚቀር ሀይል ኢን ዘ ሎንግ ራን ምንድነው ኢፌክቱ የሚለው። አይ ቲንክ ሌላ ጊዜም ሰፊ ሰዓት ሰጠን ብንነጋገርበት ይሻላል እና እቺን ለመጨመር ብዬ ነው በደረሰ ሀሳብ ላይ በጣም ጥሩ ነጥብ ነው። መስፍን፣ ወደ አንተ ልምጣ። እንግዲህ የመለስ ሞት ያው በአንድ በኩል ድርጅቱን ሊጎዳው እንደሚችል ግልጽ ነው፣ ባለፉትም ውይይቶቻችን አንስተናል፣ በብዙ ምክንያቶች ይጎዳዋል። በሌላ መልኩ ግን ለድርጅቱ እንደ ጠቃሚ አጋጣሚም ሊሆንለት ይችላል አሁን በሕይወት ያሉት የአባል ድርጅቶቹ መሪዎችና አባላት አጋጣሚውን ሊጠቀሙበት ከቻሉ ማለት ነው። በአንድ በኩል የውስጣዊ ለውጥ ወይም ሪፎርም እና ሽግሽግ ለመፍጠር በር የሚከፍት ይመስለኛል። ምክንያቱም አሁን አንድ አያቶላ የለው አያቶላ የሚባል ነገር አሁን የለም። ያድጉ ስለዚህ ወይም ካሉም ትንንሽ አያቶላዎች ናቸው። መደማመጥ፣ መነጋገር የሚችሉ የሚችሉ ተቀራራቢ አቅም ያላቸው ናቸው እና በዚህ በኩል ሁለቱ ወይም ሶስቱ ድርጅቶች ወደ ለውጥ ወይም የለውጥ እንቅስቃሴ ለመጀመር ሀሳብ ለማቅረብ እድል ይኖራቸዋል። በለውጡም ተጠቃሚ ሊሆኑ ይችላሉ ወይም እንችላለን ብለው ያስባሉ ብዬ ያስባሉ። አንደኛው ኦህዴድ ነው። ቅድም ደረሰ እንዳለው ባሉት ፖለቲካዊ ማህበረሰባዊ ጫናዎች ሪፎርም እንዲመጣ የመጠየቅ ማህበራዊ መሰረትም አለው። ድርጅቱም ውስጥ የተሻለ አቅም ሊኖረው ይችላል የሚጠቀሙበት ከሆነ ማለት ነው። ስለዚህ ከህወሀት ጋራ ከህወሀት ሰዎች ጋራ እንግዲህ ይህን ያህል አመት ያው እንደዚህ ስታደርጉ ነበረ። ጥሩ ነው መቼም፣ ምንም አይደለም። የበላ ነው ምንም ያልነው ያው ውሾን ያነሳ ውሾ ይሁን እንበለውና ለእኛም ለአገርም የሚጠቅመው አሁን የሚሻለን እንደዚህ እንደዚህ ነው ብለው ፊት ለፊት ቀስ ብለው፣ ፊት ለፊት ስል በአንድ ጊዜ ሁሉንም መዘርገፍ ላይሆን ይችላል፣ ግን ቀስ እያሉ በሂደት ይሄንን የማቅረብ እውነታውን ፊት ለፊት አቅርቦ የመነጋገር እድል የሚኖራቸው ይመስለኛል። ከፍተኛ የፖለቲካ ፕሬሽርም ስላለባቸው ጭምርም የኦህድድ ካድሬዎች እና መሪዎች ሁለተኛው፣ ደሄድግን የደሄድግ አመራሮች እኩል ሙስና ውስጥ ተዘፍቀዋል። ግን በፖለቲካ ሂሳብ ግን አሁን ያለው አሰራር የሚወክሏቸውን አነስተ አናሳ ብሔረሰቦች በዘላቂነት የሚጠቅም አይደለም። ስለዚህ ምናልባትም የትግራይን ልሂቃን ለማባበልና ለማሳመን የተሻሉ እጩዎች ሊሆኑ የሚችሉት እነሱ ሊሆኑ ይችላል። እንድ በሁሉም ዘንድ ደግሞ የገለልተኛ የትንሽነት ሚና ስለሚታይ ያንን ሊጫወቱ ይችሉ ይሆናል። በአዴን ምንም ተስፋ የሌለው ድርጅት ነው የመሰለናለሁ እኔ እንደው መቼም ማህበረሰባዊ ሙከራ ማድረግ ስለማይቻል ነው እንጂ ኤስፒኤልኤም ኢትዮጵያ ውስጥ መጥቶ ቢወዳደር ከብአዴን ያላነሰ ድምፅ ያገኛል። የደቡብ ሱዳኑ የደቡብ ሱዳን ነፃ አውጪ ድርጅት ወይም ሙጋቤ ምንም ምንም ተስፋ የሌለው ድርጅት ነው፣ እንደ ድርጅት። ያ ማለት ግን ቁልፍ የሆኑ መሪዎቹ አስተዋጽኦ ማድረግ አይችሉም፣ ተጽዕኖ ማድረግ አይችሉም ማለት ያደ እንደ ድርጅት ጥቅም የሌለው ድርጅት ነው። አመራሮቹ ግን አንደኛ ከድርጅቱ ጋር ረጅም ጊዜ ቆይተዋል። የረጅም ጊዜ ልምድ አላቸው። አንዳንዶቹ በፖለቲካም በሰል ያሉ ናቸው። ስለዚህ የለውጥ አንቀ ምንድን ነው አት ሊስት ጀማሪዎች ወይም አስተዋጽኦ አድራጊዎች ሊሆኑ ይችላል። እንደ ድርጅት ግን ምንም ተስፋ የሌለው ድርጅት ነው። በመጨረሻ ራሳቸው ህወሀቶች ቅድም እንዳልነው የት ጋ እንደሆነ የሀይል ምንጩ የት ጋ እንደሆነ በትክክል ወስዶ መናገር ያስቸግራል። በየትም በኩል ቢሆን ግን አሁን ያለው አሬንጅመንት አሁን ያለው ሁኔታ ለራሱ ለህወሀትም፣ እወክለዋለሁ ለሚለው ለትግራይ ህዝብም፣ ለድርጅቱ ለኢህአዴግም የሚበጅ አይደለም እና ከስርቆቱም ትንሽ ቀነስ እናርገው፣ የፖለቲካ ስልጣኑን እናካፍል፣ በሂደት ቢያንስ እናካፍል የሚል አመለካከት ያለው አካል ካለ ህወሀት ውስጥ ለመውጣት አሁን ጥሩ እድል የተመቻቸለት ይመስላል። ይህንን እድል ይጠቀሙበታል አይጠቀሙበትም፣ ወደፊት የምናየው ነው። ይሄ ካልሆነ ግን ሌላው ምናልባት አሁን ምልክቱ የሚታይ የሚመስለኝ በራስ መተማመናቸውን ማጣትና በጣም የሆነ ትልቅ በአደጋ እንደተከበቡ በማሰብ ብዙ የማያስፈልጉ እንደው መቼም የጭቆና ትንሽ ባይኖረው ግን የህዝቡንም ብሶት የሚያባብሱ ብዙ እርምጃዎችን ወደ መውሰድ ሊሄድ ይችላል። ድርጅቱ አሁን አንዳንድ የምናያቸው ምልክቶች ይሄኛው ሲናሪዮ እየሰራ ይመስላል እና ከነዚህ ከሁለቱ አንዱ አማራጭ ነው ኢህአዴግ ውስጥ ሊሆን የሚችል የሚመስለኝ። ከኢህአዴግ ውጭ ያለው አይ ቲንክ እሱ ሌላ ሰፋ ያለ ውይይት የሚፈልግ ይመስለኛል አድርገው ለገሰ ደረሰ ጌታቸውንና መስፍን ነጋሽን አመሰግናለሁ። እንግዲህ ውይይታችን የሰማችሁትን ይመስላል። እናንተስ ምን ትላላችሁ? ሐሳባችሁን አጋሩን። የኢሜይል አድራሻችን ዋዜማ ራዲዮ አት ጂሜይል ዶት ኮም፣ ዋዜማ ራዲዮ አት ጂሜይል ዶት ኮም ነው። ጻፉልን። አለበለዚያም በማህበራዊ ገጾቻችን በትዊተር እና በፌስቡክ ልታገኙን ትችላላቸው። ሐሳባችሁን አጋሩን። ተሳትፏችሁን ቀጥሉ። ዋዜማን አድምጡ። ፕሮግራሙን ለሌሎች አጋሩ። እስካሁን አብሬያችሁ የነበርኩት የፕሮግራሙ አዘጋጅ አርጋው አሽኔ። ከዋዜማ ጋር የነበራችሁ ቆይታ የሚያስቆጭ እንዳልነበረ ተስፋ አደርጋለሁ። በቀጣዩ ሳምንት በሌላ መሰናዶ እጠብቃችኋለሁ። እስከዚያው ደና